በኢትዮጵያ በመጪው ግንቦት የሚካሄደው ስድስተኛው አገራዊ ምርጫ ሰላማዊ ሆኖ እንዲጠናቀቅ የበኩሉን ጥረት እንደሚያደርግ የአማራ ዴሞክራሲያዊ ኃይል ንቅናቄ አዴኃን ገለጸ። ንቅናቄው በምርጫ ቀስቀሳ ግጭት ቀስቃሽ ከሆኑ የቃላት አጠቃቀም እንዲቆጠቡ ለአባላቱ ስልጠና ሰጥቷል። አስቴር ምስጋናው ዝርዝር ሁኔታ ይዛለች። የንቅናቄው ሊቀመንበር አቶ ተስፋውን አለምነህ ምርጫው በሰላም እንዲጠናቀቅ ከወዲሁ በሰላም ዙሪያ ከአባላቱ ጋር ምክክር እያደረገ መሆኑን ገልጸዋል። በሚቀጥለው ምርጫ የምንሳተፈው ለመጀመሪያ ጊዜ ነው። ከትጥቅ የመጣ ነው። በአማራ ክልል ማለት በመቶ ሰላሳ ስምንት ወረዳዎች ላይ በሁሉም ቦታዎች ላይ ተወዳዳሪዎችን እናቀርባለን። እንግዲህ ምርጫው ነፃና ፍትሃዊ እንዲሆን በእኛ በኩል ማድረግ መቻል አለብን። ራሳችን ወደ ምርጫ ዘመቻ ስንገባ ግጭት ቀስቃሽ የሆኑ ነገሮች መቆጠብ መቻል አለብን። ችግሮችም ካሉ ስርዓትና ስርዓት ባለው መንገድ እናስኬዳለን። ከዛ ባለፈ ግን ራሳችንን ግጭትና ግጭት ቀስቃሽ ከሆኑ ነገሮች እናደርጋለን። ስለዚህ በሰላም ነው የምንወዳደረው። ለሰላም ነው ማሸነፍ የምንፈልገው። የአማራ ዲሞክራሲ ኃይል ንቅናቄ አዴኃን የኢትዮጵያ አንድነትን ያስቀደመ ርዕዮተ ዓለም እንደሚከተል ገልጸው በመጪው ምርጫም የዲሞክራሲ የበላይነት ጎልቶ መውጣት እንዳለበት ተናግረዋል። በዚህ የአማራ ሕዝብ ከሌሎች የተለየ ያንሳል፣ ይበልጣል የሚል ድምር ውስጥ አንገባም። ላለፉት አመታት የአማራ ሕዝብ በሳት ርቅ ተጠቅቷል ብለን እናምናለን። ያ ነገር እንዲስተካከል ና ለኢትዮጵያም የራሳችን አሻራ እንድናስቀምጥ የአማራ ሕዝብን በቂ ውክልና እንዲያገኝ እንጂ ጽንፍ በወጣ አስተሳሰብ የአማራ ብሔርተኝነት ወይም የአማራ ሀገር ለመመስረት የሚካሄድ የፖለቲካ ፍልስፍና የለንም አናራ አንላምድም በኢትዮጵያ አንድነት እናምናለን። መወዳደሪያችን ለኢትዮጵያ ብሔራዊ አንድነት የሚጠቅም አስተዋጽኦ ማድረግ ነው እንጂ የምንፈልገው ሪዮት ዓላማችንም ስፍናችንም ያ ነው እንጂ የሚያጠናክር ጣፊ የወጣ ወይም የሀገር ምስረታ የሚመስል የብሔር አካሄድ በእኛ ድርጅት በኩል ተቀባይነት የለውም። ጫ ካለ አሸናፊም ተሸናፊም ይኖራል። እኛ ደግሞ እንዲያሸንፍ የምንፈልገው ዲሞክራሲ ነው። ንቅናቄው በኢትዮጵያ ምርጫ ቦርድ የተመዘገበ ሕጋዊ የፖለቲካ ፓርቲ ሲሆን በምርጫው መሳተፍ የሚያስፈልገውን ሰነዳ ሟልቶ የምስክር ወረቀት ማግኘቱን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር